የአሜሪካ ድምፅ ራዲዮ ጣቢያ ነው። በኦሮሚያ ክልል በምስራቅ ወለጋ እና በሆሮ ጉድሩ ዞኖች በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች ወደ ማኅበረሰብ ግጭት እንዳያመሩ ያለውን ስጋት የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ።

በዕለቱ አቢረስ እንመለከተዋለን። ግጭቶች በሚደጋገሙባቸው አካባቢዎች መንግስት በቂ የጸጥታ አስከባሪዎች እንዲልቅ ሲልም አሳስቧል።

በሱዳን ወታደራዊ መሪዎች ጋር የወገኑ በሺዎች የሚቆጠሩ ሰልፈኞች ትናንት ለሶስተኛ ቀን ቤተ መንግስቱ ደጅ ላይ ተሰብስበው ውለዋል። የዚህንም ዘገባ ይዘናል። ይህ ከእለት ወደ ዕለት እያደገ የመጣው ቀውስ በሲቪሎች ላይ የሚያመራውን የመንግስት ጊዜያዊ መንግስት ለውድቀት እንዳይዳርገው ሲሉ ተንታኞችም እያስጠነቀቁ ነው። ማክሰኞ ጥቅምት 9 2014 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበድ ነኝ።

ከእለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከእለቱ የቴክኒክ መሐንዲስ ኔልሰን ሎፔዝ ከእለቱ የዋና አዘጋጅ ጽዮን ግርማ ከማኅበራዊ ሚዲያ አሰናጃችን አበባየሁ ገበያውና እንዲሁም ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት ድረስ አብረናችሁን እናመሻለን። አሁን የሰዓቱን ያለም ዜና

እንደምናመሻችው አድማጮች ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በትግራይ ክልል ዋና ከተማ መቀሌ የአየር ጥቃት ደርሷል መባሉን ተከትሎ የተባበሩት መንግስታት ድርጅት ሁኔታው እንዳሳሰበው በዛሬው ዕለት አስታውቋል። የድርጅቱ ዋና ጸሐፊ በባላንጣነት መፈላለግ እንዲቆምና ለሰላማዊ ሰዎች ደህንነት ቅድሚያ እንዲሰጥ በድጋሚ ጥሪ አሰምተዋል። ሀብታሙ ስዩም አጭር ዘገባ አሰናድተዋል።

የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ በትግራይ ክልል ዋና ከተማ መቀሌ የቦምብ ድብደባ እንደተፈጸመ መሰማቱ ድርጅታቸው በሰላማዊ ሰዎች ላይ ሊደርሰው ከሚችለው ጫና አኳያ በእጅጉ ሀሳብ እንዲገባው እንዳደረገው ተናግረዋል። የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ በሰሜን ኢትዮጵያ ያለው ግጭት እየተባባሰ መሆኑን ያመላክተው የአየር ቦምብ ድብደባ በተመሳሳይ በእጅጉ እንዳሳስባቸው ቃል አቀባዩ ተናግረዋል። የእሳቸውን መልእክትም ድርጅቱ ባዘጋጀው ጋዜጣዊ መግለጫ ላይ አሰምተዋል።

must avoid the targeting of civilians or civilian infrastructure. ዋና ጸሐፊው ሁሉም ወገኖች ሰላማዊ ሰዎችና የሰላማዊ ሰዎች መጠቀሚያ ተቋማትን ማጥቃት ማቆም እንዳለባቸው አጽንኦት ሰጥተዋል። ዋና ጸሐፊው በጠላትነት መፈላለጉ እንዲቆምም ዳግም ጥሪ አቅርበዋል። ሁለቱም ወገኖች ለህዝቦች ደህንነት ቅድሚያ እንዲሰጡ፣ ወሳኝ ለሆነ ሰብአዊ ድጋፍ ፍሰት አስፈላጊውን ድጋፍ እንዲሰጡ አሳስበዋል። ይህም የነዳጅና መድኃኒት ዝውውርን ያጠቃልላል።

የትግራይ ክልል ኃይሎች ትናንት የኢትዮጵያ መንግሥት በክልሉ ዋና ከተማ መቀሌ ላይ የአየር ጥቃት መፈጸሙን መናገራቸው ይታወሳል። ስለ ጥቃቱ በስፍራው የሚገኙ ነዋሪዎች፣ የሰብአዊ ድጋፍ ሰጪ ሠራተኞች ምስክርነታቸውን አክሏል። ትናንት አመሻሹን ደግሞ መንግሥታዊው የኢትዮጵያ ፕሬስ ድርጅት የሀገሪቱ አየር ኃይል በመቀሌ ከተማ በሚገኙ አሸባሪ ሲል የፈረጃቸው የትግራይ ኃይሎች ይጠቀሙባቸዋል ባላቸው የመገናኛ አውታሮችና መሳሪያዎች ላይ ጥቃት መፈጸሙን ይፋ አድርጓል።

የኔዘርላንድስ አቃቢያን ሕግ ኤርትራዊውን ሕገ ወጥ የሰዎች አስተላላፊ ኪዳኔ ዘካሪያስ ሀብተ ማርያምን እጅግ ተፈላጊ ሰዎች መዝገብ ውስጥ ማስገባትና ሰዎችን በሕገ ወጥ መንገድ በማስተላለፍ ወንጀል ለፍርድ ሊያቀርቡት እንደሚፈልጉ አስታወቁ። ኪዳኔ ሊቢያ ውስጥ ወደ አውሮፓ መጓዝ የሚፈልጉ አፍሪካውያን ስደተኞችና ፍልሰተኞችን

መጋዘን ውስጥ በማጎር አስርቧል፣ አሰቃይቷል በማለት በኢትዮጵያ ፍርድ ቤት በሌለበት የእድሜ ልክ እስራት ተፈርዶበታል። ኪዳኔ በስምንት የህገ ወጥ የሰው ማሸጋገር ወንጀል ክሶች ለአንድ ዓመት ያህል የፍርድ ሂደቱ እየተካሄደ በነበረበት ወቅት ባለፈው የካቲት ከኢትዮጵያ ፍርድ ቤት ግቢ ሹልክ ብሎ ማምለጡን ሮይተርስ ዘግቧል።

በአሁኑ ወቅት የት እንዳለ እንደማይታወቅና ከጣሊያን ጋር በትብብር እየታደነ መሆኑን ባለስልጣናትን ጠቅሶ ሮይተርስ ዘግቧል። የኔደርላንድስ አቃቤ ሕግ ቢሮ የኪዳኔ የወንጀል ቡድን ኔደርላንድስ መግባት የሚፈልጉ ኤርትራውያንን ማሰቃየቱን፣ መጥለፉን፣ አስፈራርቶ ገንዘብ መቀበሉንና መድፈሩን በአካሄድ ነው ምርመራ

ደርሰንበታል ብሏል። በቀጣዩ ዜና ወደ ሱዳን እናመራለን ከሱዳን ወታደራዊ መሪዎች ጋር የወገኑ በሺዎች የተቆጠሩ ሰልፈኞች ትናንት ለሦስተኛ ቀን ቤተ መንግስቱ ደጅ ላይ ተሰብስበው ውለዋል ከዕለት ወደ ዕለት እያደገ የመጣ ቀውስ በሲቪሎች የሚመራውን ጊዜያዊ መንግስት ለውድቀት እንዳይዳርገው ተንታኞች እያስጠነቀቁ ናቸው ማይክል አቲት ከካርቱም ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች

አንድ ህዝብ አንድ ጦር የሚል መፈክር እያሰሙ ከቀዳሚ አንስተው በቤተመንግስቱ ደጅ የተቀመጡ ተቃዋሚዎች ጥያቄዎቻቸው ሳይመለሱ ተነስተው እንደማይሄዱ ሲናገሩ ቆይተዋል። እንዲያውም ድንኳን እየደኮኑ ሌት ተቀን እዚያው ውለው ማደርን መርጠዋል። ጥያቄዎቻቸው ከምጣኔ ሀብት እስከ ፖለቲካ ጥያቄ የተዘረጉ ሲሆን የትም በማያደርሱን የቀድሞ አስተዳደር ፖሊሲዎች የሚመሩ ጥቂት ፓርቲዎች የሀገሪቱን ዕጣ ለመወሰን

እየተንቀሳቀሱ ነው። ሰው የሚበላ ያጣ፣ ህይወት ለሁሉም እየከበደች ነው የሚሉ ቅሬታዎችና

መንግስቱ በአስቸኳይ ተበትኖ በሰለጠኑ ባለሙያዎች እንዲተካ የሚጠይቁ ናቸው። አንዳንድ ተቃዋሚዎች ደግሞ የነፃነትና የለውጥ ኃይሎች በሚባለው ቅንጅት ውስጥ የታቀፉት የፖለቲካ ፓርቲዎች ራሳቸውን ከሀገሪቱ የፖለቲካ ሂደት ነጥለዋል፣ የሱዳን አብዮተኞች ህይወት የከፈሉባቸውን ግቦች ለማሳካት የሚያስችል የሚረባ ተግባር እያከናወኑ አይደሉም ሲሉ ይከሳሉ።

ከተቃዋሚዎቹ መካከል ሙሃዲን አዳም የሚባሉ የሱዳን ነጻነት ንቅናቄ አባል ለቪኦኤ የደቡብ ሱዳን ፕሮጀክት በሰጡት ቃል ሰው ታክቶታል፣ ወደ እውነተኛ ዴሞክራሲና ብልጽግና መዝለቅ ይፈልጋል ብለዋል። በሌላ በኩል የጊዜያዊ መንግስት ደጋፊዎች ከነዚህ የሰሞኑ ተቃውሞዎች ጀርባ ያሉትና የሚያንቀሳቅሷቸው ጸረ አብዮተኞችና የአልበሽር አፍቃሪዎችን ያቀፉ የጦሩ አባላት አባላትና የሀገሪቱ የጸጥታ

je loš

ይከሳሉ። የፕሬዚዳንት አልበሽር መንግስት የዛሬ ሁለት ዓመት ከተወገደና ጊዜያዊ መንግስቱ ከተቋቋመ ወዲህ ሱዳን እጅግ ከባድ የሚባል የውጥረት ጊዜ ላይ የምትገኝ ሲሆን በተለይ ባለፈው ወር ከተደረገው የመፈንቅለ መንግስት ሙከራ በኋላ የአልበሽር ታማኞች በሲቪሉ ካቢኔና በውርግርጉ ጥምር መንግስት ውስጥ ለውጦች እንዲካሄዱ ግፊታቸውን እያጠናከሩ መሆናቸው ተዘግቧል። ተቀማጭነታቸው ካርቱም የሆነው የፖለቲካ ተንታኝ

ሰልጣኝ ሐሰን ሐጅ አሊ ከቪኦኤ ጋር ባደረጉት ቃለ ምልልስ በመላ ሀገሪቱ መነሳሳቱ እየበረታ በሚመጣበት በዚህ ጊዜ የመንግስቱ መሪዎች መራራቅና መናቆራቸውን አስወግደው በሚያግባቧቸው ነጥቦች ላይ እንዲሰሩ፣ ጠቅላይ ሚኒስትር አብደላ ሀምዶክም በካቢኔያቸው ውስጥ ሹምሽር ወይም ሽግሽግ እንዲያደርጉና አዳዲስ ሰዎችን እንዲያስገቡ

መክረዋል ጠቅላይ ሚኒስትር ሀምዶክ በቴሌቪዥን ቀርበው መንግስታቸው ለመደራደር እና ማንኛውንም የፖለቲካ ውዝግብ በንግግር ለመፍታት ቁርጠኛ መሆኑን የሰላማዊ ሰልፈኞቹን ደህንነትም እንደሚያስጠብቁ ተናግረዋል አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው

በትናንትናው ዕለት ከኮቪድ-19 በተያያዘ ህመም ሳቢያ ከዚህ ዓለም በሞት ለተለዩት የዩናይትድ ስቴትስ የመጀመሪያው ጥቁር አሜሪካዊ የውጭ ጉዳይ ሚኒስትር እና የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ኮሎምፓውል ህልፈት ሐዘንና አክብሮት መግለጫዎች እየተሰሙ ነው። ኮሎምፓውል እንደ አውሮፓውያን አቆጣጠር ከ2001 እስከ 2005

በሪፐብሊከኑ ፕሬዚደንት ጆርጅ ደብልዩ ቡሽ የመጀመሪያ የአስተዳደር ዘመን የውጭ ጉዳይ ሚኒስትር ነበሩ። ጆርጅ ቡሽ እሳቸውና ባለቤታቸው በሕልፈታቸው እጅግ እንዳዘኑ ገልጸዋል። ከቪየትናም ጦርነት ውትድርና አገልግሎታቸው ጀምረው ታላቅ የሕዝብ አገልጋይ በአገር ውስጥም በውጭም የተከበሩ ሲሉ አድንቀዋቸዋል። ፕሬዚደንት ጆ ባይደን በበኩላቸው ወደር የለሽ አገር ወዳድ በውትድርናም ሆነ በዲፕሎማሲ

የላቁ ነበሩ ሲሉ አክብረዋቸዋል። የቀድሞ ፕሬዚደንት ባራክ ኦባማ አሜሪካና አሜሪካውያን ምን መሆን እንዳለብን፣ መሆንም እንደምንችል ምንጊዜም ምሳሌያችን የምናደርጋቸው ሲሉ አድናቆት ቸረዋቸዋል። የኮሊን ፓውልን የህይወት ታሪክና የአክብሮትና የሀዘን መግለጫዎችን ያካተተ ዘገባ ለመጽሔት ክፍለ ጊዜ አሰናድተናል።

ሰሜን ኮሪያ ከባህር ሰርጓጅ መርከብ ላይ የተጠመደ ተወንጫፊ ሚሳይል በዛሬው ዕለት ለሙከራ ተኩሳለች ሲል የደቡብ ኮሪያ የጦር ኃይል ተናገረ። ሰሜን ኮሪያ ሚሳይሏን የተኮሰችው ደቡብ ኮሪያ መሰል የሚሳይል ሙከራ በተኮሰች ልክ በአንድ ወሩ መሆኑ ነው። የፒዮንግያንግን የሚሳይል እንቅስቃሴ የሚከታተለው የደቡብ ኮሪያ የጦር ኃይል ሲናገር

ፒዮንግያንግ የተኮሰችው የአጭር ርቀት ተወንጫፊ ሚሳይል እንደሆነ ጠቅሶ የተተኮሰውም ከባህር ጠረፎ አቅራቢያ በአካባቢው ሰዓት ከረፋዱ አራት ሰዓት ከ17 ደቂቃ ላይ መሆኑን ገልጿል። የዜና ወኪሉ አክሎም ሰሜን ኮሪያ የሚሳይል ሙከራዋን ያካሄደችው የዩናይትድ ስቴትስ የጃፓንና የደቡብ ኮሪያ የስለላ ዋና ባለስልጣናት ሶል ውስጥ ስብሰባ ላይ ባሉበት ወቅት መሆኑን

አመልክቷል። ሻም የኮቪድ-19 ዜና የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ አሜሪካውያን በፊት ከወሰዱት የኮቪድ-19 ክትባት የተለየ የማጠናከሪያ ክትባት መከተብ እንዲችሉ ሊፈቅድ መሆኑ ተጠቆመ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። እንደምናመሻችሁ አድማጮች ዜናዎቹን የማሰማ

ቆንጅ ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ጥቅምት 9 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ22፣ 25ና 31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ድረስ ይቀጥላል።

የዕለቱን ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በራዲዮና በቴሌቪዥን በኢትዮ ሳት ላይ ታገኙናላችሁ። አድማጮች ወደ ዕለቱ ቀዳሚ ዐብይ ርዕስ ከመዝለቃችን በፊት አሁን የደረሰን አንድ ዜና ላሰማችሁ።

መቅሌ አቅራቢያ ትናንት ተፈጽሟል በተባለ የአየር ድብደባ ሶስት ህጻናት እንደተገደሉና አንድ ሰው እንደቆሰለ የአካባቢው የጤና ሰራተኞች እንደነገሯቸውና ከተማዪት ውስጥ ዛሬ ሁኔታው የተረጋጋ ቢሆንም ውጥረት መኖሩን የሰብዊ አቅርቦት ሰራተኞቻቸው እንደገለጹላቸው የተባበሩት መንግስታት ድርጅት ቃል አቀባይ ፋራህን ሀቅ ማምሻውን ለጋዜጠኞች ተናግረዋል መቅሌ ውስጥ ትናንት ዘግየት ብሎ ደርሷል በተባለ ሁለተኛ የአየር ድብደባ ዘጠኝ ሰው መቁሰሉን ቤቶችና አንድ ሆቴል ላይ

ጉዳት መድረሱን የሚጠቁም ዘገባ እንደደረሳቸውም ቃል አቀባዩ አመልክተዋል። ግጭቱ እየተባባሰ መምጣቱ ሰብአዊ ረድኤት አቅራቢዎችን በእጅጉ ያሳሰባቸው መሆኑን የገለጹት አቅ ሁሉም ወገኖች ለዓለም አቀፍ ህግ ግዴታዎች እንዲገዙና ሲቪሎችንና ሲቪል ተቋማትን ከጉዳት እንዲጠብቁ፣ ያልተገደበና ያልተቋረጠ እርዳታ አቅርቦትም እንዲቀጥል ሰብአዊ ድርጅቶች ጥሪያቸውን በድጋሚ ያሰማሉ ብለዋል። መቀሌ ላይ ተፈጽሟል የተባለውን የአየር ድብደባ የመንግስታቱ ድርጅት እስካሁን

አላጣራ እንደሆነ የተጠየቁት ሀቅ ሰዎቻቸው ከዚያ እንዳሉና የተቻላቸውን ያህል መረጃ ለማሰባሰብ እየጣሩ መሆናቸውንም ገልጠዋል ለአሁኑ የሚተማመኑት መቀሌ ያሉ ሰዎችን ጨምሮ በሚደርሷቸው ሪፖርቶች መሆኑን ሀቅ ጠቁሞ የአየር ቅኝት መሳሪያ ወይም አሰራር መቀሌ ውስጥ እንደሌላቸውና በዚህም ሳቢያ የሚጠቀሙት አሁን እየተጠቀሙበት ያለውን ቋንቋ እንደሆነ ተናግረዋል።

ኢትዮጵያ ባስወጣቻቸው የሰባቱ የመንግስታት ድርጅት ባለስልጣናት ላይ ማስረጃ አቅርባ እንደሆንም ሀቅ ተጠይቀዋል። ከኢትዮጵያ መንግስት እስካሁን የደረሰ ምንም ማስረጃ የለም ነው ያሉት። አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ

በኦሮሚያ ክልል በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች ወደ ማህበረሰብ ግጭቶች እንዳያመሩ ያለውን ስጋት የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ግጭቶች በሚደጋገሙባቸው አካባቢዎችም መንግስት በቂ የጸጥታ አስከባሪዎችን እንዲልክ አሳስበዋል። መለስካቸው አምሃ ተከታትሎታል።

የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ምሽት ይፋ ባደረገው መግለጫ በምስራቅ ወልጋና በሆሮ ጉድሩ ወልጋ ዞኖች የተለያዩ ወረዳዎች በሲቪል ሰዎች ላይ የሚፈጸሙ ጥቃቶችን አስታውሶ ጥቃቶቹ በመስፋፋት ላይ በመሆናቸውና ባሕሪያቸውን እየቀየሩ ብሔር ተኮር ወደሆነ የእርስ በርስ ግጭት ሊያመራ የሚችል መሆኑን አስታውቀዋል።

መግለጫው እነዚህ ግጭቶች መደጋገማቸውን ለማስረዳትም ባለፈው መስከረም ወር አጋማሽ ላይ ያወጣውን መግለጫ አስታውሰዋል። በወቅቱ መግለጫ ያቀረባቸውን ምክር ሀሳቦች ዝርዝሮ እነዚህ ምክር ሀሳቦች በተሟላ መልኩ ባለመፈጸማቸው ከሳምንት በፊት በኪራሙ ወረዳ ሀሮ አዲስ ዓለም ቀበሌ በስቪል ሰዎች ላይ በተሰነዘረው ጥቃት በርካታ ሰዎች መገደላቸውን የተጎጂ ቤተሰቦችና የአካባቢውን አስተዳደር

አካላት ዋቢ በማድረግ ስጋቱን ይገልጻል። የአሜሪካ ድምፅ ሬዲዮ የግጭቱ መንስኤ ምንድን ነው ሲል በኮሚሽኑ የክትትልና የምርመራ ዲሬክተር አቶ ኢማድ አብዱልፈታህን ጠይቋቸዋል። መንስኤው በመንግሥትና በታጣቂዎች መካከል የሚፈጠሩ ግጭቶች መሆናቸውን ጠቁመው በኮሚሽኑ የሥራ ድርሻ አተኩረዋል። ኮንፍሊክቶች ውስጥ የኛ ትልቁ ኮንሰርን

በቀጥታ በግጭቱ ውስጥ ተሳታፊ ያልሆኑ ሲቪል ዜጎች ዓላማ ሊደረጉ አይገባም። ነው የኛ ዋናው ትኩረት ማለት ነው። የእኛ የምርመራና የክትትል ውጤቶቹን የሚያሳዩት ፎከስ የሚያደርጉት በእነዚህ እንቅስቃሴዎች ውስጥ ማንኛውም አካል የተለያዩ ፍላጎት ሊኖረው ይችላል፣ ግን በማንኛውም ጊዜ በማንኛውም ሁኔታ

ሰላማዊና ሲቪል የሆኑ በቀጥታ በእንቅስቃሴ ውስጥ ተሳታፊ ያልሆኑ ሲቪል ዜጎችን ታርጌት ማድረግ የለባቸውም ነው የኛ ፋይንዲንግ የሚያሳየው። በተለያየ መልኩ ሲቪል ሰዎች በተለያዩ ቡድኖች ታርጌት መደረጋቸው፣ ታርጌት የተደረጉበትን ምክንያት በአብዛኛው ማንነትን መሰረት ያደረገ ስለመሆኑ

ጥሩን የሚያመላክቱ በመሆኑ ይሄ ነገር መሆን የለበትም። ይሄ ነገር እንዳይሆን ኮርሱን ማስቀየር ይቻል ዘንድ ተገቢ የሆኑ እርምጃዎች እንዲወሰዱ ተገቢ የሆኑ ጥንቃቄዎች እንዲደረጉ በመምከር ላይ ትኩረት ያደረጉ ናቸው። በዚሁ ችግር ዙሪያ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ዋይሉ አዱኛ የሰጡት መልስ ደግሞ ይህንን ይመስላል።

እንግዲህ አሁን እዛ አካባቢ የሚኖሩ ብሔር ብሔረሰቦች ናቸው። እዛ የሚኖሩት ብሔር ብሔረሰቦች አብራቸው አብሮ ሲኖሩት አንዱ የሌላውን ችግርና ክፋትና ክፋት አብሮ ያሳለፉ በመፈቃቀል፣ በመቻቻል እና በጋብቻም የተሳሰሩ አብሮም የሞቱ ለዚቻም ሀገር አንድነት የቆሙ ሕዝቦች መሆናቸው ይታወቃል ማለት ስለዚህ በሕዝብ መካከል ችግር እስከሌለ የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ደግሞ ይኖራሉ ማለት ነው። አንደኛው ይሄ

የሚባለው ሽብርተኛ ቡድን ሲሆን ሁለተኛው ደግሞ አማራ እቆማለሁ ብሎ የሸፈተው አማርኛ ተናጋሪ በኪረሙ እና በዛ አካባቢ ግዳ አያና አካባቢ የሚንቀሳቀስ ሀይል ስላለ እነሱ ንጹሀንን ታርጌት አድርጎ ጥቃት በወሰዱት የተከሰተ ነው እንጂ በማህበረሰቡ መካከል ያለ አንድም ነገር የለም ማለት ነው። የኮሚሽኑ ትልቁ ስጋት በተለያዩ የታጠቁ ወገኖችና በመንግስት መካከል ወይንም

የታጠቁት ወገኖች እርስ በርሳቸው የሚሰናዘሩት ጥቃት ተስፋፍቶ ወደ ማኅበረሰቡ ደረጃ በመውረድ ብሔር ተኮር የእርስ በርስ ግጭት እንዳይነሳ ነው። አቶ ኢማድ አብዱልፈታህ ተገቢ የሆኑ ስራዎች ባለመሰራታቸው ወይም በተሰሩ ስራዎች ላይ ክፍተቶች በመኖራቸው ምክንያት ከዛ በኋላ ቅርብ ጊዜ ብዙዎቻችን እንደምታውቁት

ቅድም በጠቀስኩት ከተማ በተፈጠረው ግጭት የብዙ ሰዎች ሕይወት አልፈዋል። ስለዚህ ግጭቱ በመንግስት እና በተለያዩ ቡድኖች መካከል ከሚደረግ ግጭት ወደ በአንድ ብሔርና በሌላ ብሔር መካከል ወደሚደረግ ጥቃት

እየተሸጋገረ እየወረደ መሆኑን የሚያሳዩ ነገሮች አሉ። ይሄ በጣም ያሰጋል። የክትትልና የምርመራ ዳይሬክተሩ አክለውም በኪረሙ ወረዳ ሀሮ አዲስ አለም ቀበሌ በአሁኑ ወቅት ያለው ሁኔታ ምን እንደሚመስል የአሜሪካ ድምፅ ላቀረበላቸው ጥያቄም ምላሽ ሰጥተዋል። እንግዲህ ግጭቱ ከተከሰተ በኋላ መንግስት ግጭቱን ለማረጋጋት የወሰዳቸው የተለያዩ እርምጃዎች አሉ ግን እኛ

ባለን ክትትል እና ባለን መረጃ በአካባቢ ስቲል ውጥረቶች እንዳሉ የሚያመላክቱ ነገሮች ናቸው ያሉት። አሁንም የተለየ ትኩረት ተደርጎባቸው እነዚህ አካባቢዎች

በቂ ጥበቃ የማይደረግ ከሆነ በዘላቂነት ችግሮችን ለመፍታት ስራ የማይሰራ ከሆነ ሌላ ተደጋጋ ተመሳሳይ የሆነ እንትን እንደማይከሰት በቂ ማተማመኛ አለ ለማለት አያስችልም። አቶ ሀይሉ በበኩላቸው የአካባቢ ደህንነትንና ጸጥታን ማስከበር ያለ ጥርጥር የመንግስት ኃላፊነትና ግዴታ መሆኑን ሳይዘነጉ የህዝቡም አስተዋጽኦ በእጅጉ እንደሚያስፈልግ ጠቁመዋል።

ቤተሰባችን ተባብሮ ከመንግስት ጋር ቆሞ መንግስት እየወሰደ ያለበትን እርምጃ እንዲደግፍና ተሸሽጎ ያሉበትን ቦታም ጠቁሞ ሰላሙን እና መረጋጋቱን ማድሰን አለበት ያለ እና መንግስት የጸጥታ አካላትን ተጨማሪ የጸጥታ አካላትን አስገብቷል። አሁን ኪረሙና አካባቢ ላይ ያለው የተፈናቀሉትን ወደ ቦታቸው የመመለስ እና እነዚህ ጥቃት አድራሲዎቹን ደግሞ ቁጥጥር ስር የማዋልና ሌሎችም እርምጃዎች በመውሰ

መግለጫው በመጨረሻም ዋና ኮሚሽነር ዳንኤል በቀለን በመጥቀስ ግጭቱ ሙሉ በሙሉ ባህሪውን በመቀየር ወደ እርስ በርስ ግጭት እንዳይለወጥና የአካባቢው ሰላምና ደህንነት ሙሉ በሙሉ እስከሚረጋገጥ ድረስ በቂ የጸጥታ ኃይሎች ተመድበው መንግስት የሁሉንም ነዋሪዎች ደህንነት የማስጠበቅ ግዴታና ኃላፊነቱን ሊወጣ ይገባል ሲል አሳስበዋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የኢትዮጵያ

አመሰግናለሁ መለስካቸው። በተከታዩ ዘገባ ደግሞ አድማጮች፣ ከወለጋ ወደ ወሎ ነው የምንሻገረው። ሰሞኑን ተባብሷል ባሉት ጦርነት ሳቢያ ከውጫሌና ከሀይቅ ከተማ ተፈናቅለው ደሴ ከተማ እንደሚገኙ በስልክ ለአሜሪካ ድምፅ የተናገሩ ሁለት ተፈናቃዮች በከተሞቹ ላይ ከህወሓት በኩል እየደረሰ ያለው ጥቃት ከፍተኛ ነው ይላሉ። ተፈናቃዮቹን በስልክ ያነጋገረችው ጽዮን ግርማ ተከታዩን ይዛለች።

ሰሞኑን ተባብሰዋል ያሉት ጦርነትና ጥቃት የሚኖሩበትን ሀይቅ ከተማ አስለቅቆ ወደ ደሴ ከተማ እንዳሸሻቸው ስማቸው እንዳይነገር የጠየቁ አንድ የመንግስት ሰራተኛ ለአሜሪካ ድምፅ በስልክ ገልጸዋል። የሚጣሉ ከባድ መሳሪያዎች አሉት፣ በአይናችን አየን። እሱ እሱ አስኪቸውንብን፣ በቃ ንብረታችንን ጥሎ ይሸሽተናል። የት ነው የተጣለው? በገጠሩ እነዚህ ሀይቅን ዛታሩን

ወረባ ቦንዘስ እስከ አምባሰር ያለው ኤሪያ በጣም ከባድ የሚባለው ላይን ነው። ከባድ ላይ ቦታው አሁን ሱሱ ድምፅም እዛው አቅራቢ ነው። ተሳሳትም የተባላሪ ጥይትም ስላለን እሱ እሱ በጣም ትኛ እያስቸገረኝ ነበር በሰዓት

እኚህ ግለሰብ እንደሚሉት እርሳቸው በሚኖሩበት ሀይቅ ከተማ ላይ የደረሰ ጥቃት ባይኖርም የኢትዮጵያ መንግስት በአሸባሪነት እየፈረጀው ህወሀት ወይም ደግሞ ራሱን የትግራይ ኃይሎች በሚል የሚጠራው ታጣቂዎች ይወረውሯቸዋል ያሏቸው ከባድ መሳሪያዎች ለመፈናቀላቸው ምክንያት እንደሆናቸው ይናገራሉ። የኩላሊት መምተኛ በመሆናቸው ባገኙት የመጓጓዣ አገልግሎት ተሳፍረው ደሴ መግባታቸውንም ይገልጻል።

አሉ ያው የመጣሁት በህዝብ ትራንስፖርት ነው። በሚኒባስ ከሰላሳ እስከ ሰላሳ አምስት ከላይ ኮርቶ መጋላላይ ተጭነን ነው እንደ እቃ ሴቶች ሁሉ አሉ ህፃናት አሉ ከላይ ታጭቀን ነው የመጣ ነው። ከውስጥ ሞላ ከላይ እንደ እህል ተጭነን ነው ወደ ደስ የመጣ ነው። የት ነው ያላችሁት? አሁን ደሴ ከመጣችሁ በኋላ የታረፋችሁ? ያው የሚያስጠጉንም የሚያስጠጓቸውም ያስጠጓቸዋል። እኛም ደግሞ አንዳንድ ግቢ

እየለምን እነሱ ጋር እንዳጋሚ የደሴ ማህበረሰቦች ጋር በልመና ነው ያለ ነው። በዚ አጋጣሚ ደሴ ህዝብ በጣም እንዳመሰግን እወዳለሁ። ጠሊያ ወይም ደግሞ ተፈናቃዮች የሚጠለሉባቸው ቦታዎች የሉም ደሴ ውስጥ? ደሴ ውስጥ አሉ። የትኛው ቦታ ላይ ተረገጫለች። እንዳለ የህዝብ ማዕበል ነው ማለት ትቻለች። እንዲት አርጎ ያ ከተማ ይህን ሁሉ ህዝብ እንዲቻለል፣ በቃል ህልሚያሴ ራሱ በጣም የሚደነቅ ነው ማለት ማረፊያም የለም

ሞልተዋል። ሁሉ አቅጣጫ ያው ህትም ጠየቅናቸው፣ እንደ ሞላ ነው የሚናገርም። ይህም በየአጥሩ ሰች አደል ያው እንደዚህ ያለ ነው። እኚህ ግለሰብ ተፈናቅለው መንገድ ላይ መውጣታቸውና አጠቃላይ ሁኔታው ግራ እንዳጋባቸውም ይናገራሉ። የአማራ ህዝብ ማለት ኢትዮጵያ ብሎ የሚሟገት የሚበራ ህዝብ ነበር። ይህን ያህል በደብቅበት ደግሞ ግራ የሚያጋባሽ እና ስሜታዊ የሚያረብሽ ነገር ነው። በጣም ያሳዝንሻል።

በጣም የሚያም ነገር ነው ያለው። አሁን መንግስትም ትኩረት አድርጎ ዚ ላይ ሊሰራ ብቻ ጥሩ ነው። በሌላ በኩል ከውጫሌ ከተማ ተፈናቅለው ሐሙስ ዕለት ደሴ ከተማ እንደገቡ በስልክ የነገሩ ሌላ ተፈናቃይ ከተማው ላይ ከባድ መሳሪያ ሲጣል ስለነበር እሱን ሸሽተው እንደመጡ ገልጸዋል። ተራራ ላይ እነሱና ከባድ መሳሪያ እየተጣለ ሰው ንጹሐን ላይ

እዛ ሁለት ቀበሌዎች በጣም ርቀት ያላቸው ከህዝቡ እነሱ ይገቡት ላይንደሳቸው ነው። ያን ያ ሁሉ ሲሆን መከላከያ ያዛ ነበረ መረጃ በየ ሰዓቱ ነው ጊዜያት ምን ያክል ቁጥር እንዳላቸው ስንት መኪና እንዳስገቡ ህብረተሰቡ ምያን ይዛ ሚናግፍ ነበር፣ እና ነገም እየነገርናቸው ችግር የለውም የሚል መልስ ነበር ሁሉ የሚሰጡት

ቦታውን ቦታው ለቆለት የአካባቢ ያካባቢ ያውቀዋል ቦታው ተራራ ነው በጣም የሁለት ልጆች እናት መሆናቸውን የሚናገሩትና ስማቸውን እንዲጠቀስ ያልፈለጉኝው ግለሰብ በአሁኑ ሰዓት ደሴ ከተማ ውስጥ በአንድ ትምህርት ቤት ተጠልለው እንደሚገኙ ገልጸዋል ሁኔታውም ለዜጎች እጅግ አሳሳቢ የሆነ ነው

ብለዋል። የኢትዮጵያ መከላከያ ሚኒስቴር ባለፈው ሳምንት ባወጣው መግለጫ ካለፈው ሰኞ ጀምሮ ህወሓት ጭሮታል ባለው ማጥቃት በሁሉም ግንባሮች ጦርነት ላይ መሆኑን ተናግሮ በማያዳግም ሁኔታ እንቀለብሰዋለን ብሏል።

ህወሓት ባለፈው ሰኞ ባወጣው መግለጫ ደግሞ የፌዴራሉ ጦርና የአማራ ክልል ሚሊሻ በሁሉም ግንባሮች የፍጻሜ የሚባል ጦርነት እንደከፈቱበት አስታውቆ ነበር። በሌላ በኩል ያነጋገርናቸው እነዚህ ሁለት ነዋሪዎች እንደሚሉት በሚኖሩባቸው አካባቢዎች የህወሓት ተዋጊዎች የሚሰነዝሯቸው ጥቃቶች እየጨመሩ መምጣታቸውን እና በሚቆጣጠሯቸው ከተማዎች ዘረፋና ማፈናቀል እየበረታ

መሄዱን ነው። በሌላ በኩል ህወሓት አሁን በሚቀርብበት ክሶች ላይ በቀጥታ ያለው ነገር ባይኖርም የሚሰነዘርበትን የበረቱ የሰብአዊ መብት ጥሰት ውንጀላዎች አይቀበላቸውም። አመስግናለሁ ሲሆን

በተከታዩ የመጽሔት ዘገባ ደግሞ ከወሎ ወደ ትግራይ እንሻገር። በትግራይ ክልል በሚገኙ የጤና ተቋማት ውስጥ በረሃብ ሳቢያ ሰዎች ህይወት እያለፈ ነው ሲል የክልሉ ጤና ቢሮ አስታወቀ። የህክምና አገልግሎት የሚሰጡ ተቋማት በአብዛኛው በመፍረሳቸው በረሃብ የተነሳ ታመው ወደ ጤና ተቋማቱ የሚሄዱ ታካሚዎች በቂ አገልግሎት አያገኙም ነው ያለው ቢሮ። በተያያዘም በመድኃኒት እጥረት ዜጎች ህይወታቸው እያለፈ ነው ሲሉ በክልሉ ያሉ የጤና ባለሙያዎች ባለፈው ቅዳሜ

በከተማይቱ ሰልፍ ማድረጋቸውን ጠቅሶ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽፋሀ ባጠናቀረው በዚህ ዘገባ። በሌላ በኩል በመቀሌ አይደር ሪፈራል ሆስፒታል ልጃቸውን በማስታመም ላይ የሚገኙ አንዲት እናት ልጃቸው በረሃብ ሳቢያ መታመሟንና እርሳቸውም ችግር ላይ መሆናቸውን ማመልከታቸውን ነው የዘገበው ሙልጌታ።

ወይዘሮ ምሕረት ገብረ ይባላሉ። ወይዘሮ ምሕረት በትግራይ ምስራቃዊ ዞን ጽራእ ወንበርታ ወረዳ ቄሕያን በተባለ ቀበሌ ነዋሪ ናቸው። በአካባቢያቸው በነበሩ ውጊያዎች ከቤታቸው ወጥተው ለሶስት ሳምንታት ያህል በዱር ገደል ከልጆቻቸው ጋር ማሳለፋቸውን የሚናገሩት፣ በዚህም ሕጻናት ልጆቻቸውን በቂ ምግብ ባለማግኘታቸው አንዷ ልጃቸው መታመሟ ነው የሚገልጹት። ካብ ስደት ናብ ስደት ኮይኑ ከዘንትና ብዙሕ መዓልቲ ሰለስተ ሰሙን ልባል ወፂና ኢና ናይ በረኻ ይነቅኒና

ንሕና በውጊያ ምክንያት ከአንድ ቦታ ወደ ሌላ ቦታ እየተፈናቀልን ሶስት ሳምንትም ያህል ከቤታችን ወጥተን ቆይተን ነበር። እኛ ቤታችን ትተን በወጣንበት ጊዜ ቤታችን ወታደሮቹ መኖሪያ አደረጉት። ንብረት ለመዝረፍ ይሁን አንዳንድ ነገር ለመፈተሽ ብለው ከፍተው ቤቱ ስለተውት የቀረውም እህል ባህያና በቅሎ ተበልቷል። እህል ቤት ውስጥ አላገኘንም ነው ያሉት።

የእርዳታ እህል እንዳላገኙ ነው የሚገልጹት። ወይዘሮ ምሕረት በአካባቢያቸው ለግብርና የሚጠቀምባቸውም ከብቶች በወታደሮች በኃይል ተወስደው ታርደዋል በማለት ገልጸዋል። በአሁኑ ጊዜ በምግብ እጥረት ምክንያት የታመመችው ልጃቸው መቅደስ ለማሳከም በመቀለ አይደር ሪፈራል ሆስፒታል ነው የሚገኙት። ወይዘሮ ምሕረት የታመመችው ልጃቸው በአካባቢያቸው በሚገኙ ጤና ተቋማት በመውደማቸው በአቅራቢያቸው ማሳከም አለመቻላቸውም ተናግረዋል።

ዝተፈላለየ ጥረና ጀንቆር ሽለስ መን ይሃ ናኸዚ ብድሕሪኡ ብል ሓመመት ናኸዚ ጉላዕ ኣቕሲዶ ባንክ የለም ትንሽ የቈጠብነው ብርም ማን ይስጠን። አሁን ልጄ ስትታምም ለህክምና ወደ አጉላዕ ወሰድኳት። በዛ ምንም ነገር የለም የተሻለ ብለው ወደ ውቕሮ ላኩኝ። እዛም መድሃኒት ስለሌለ ወደ ዓይደር ሆስፒታል መጥቻ አለው

ነው ያሉት። በአይደር ሪፈራል ሆስፒታል በምግብ እጥረት ምክንያት ታመው የሚገቡ ህጻናት ብዛት እየጨመረ መሆኑ ነው። በሆስፒታሉ የህጻናት ሐኪም ዶክተር ኤልያስ ከድር የሚናገሩት፣ በሆስፒታላችን ውስጥ ከበፊቱ በበለጠ ቁጥር የምግብ እጥረት ታካሚዎች የበዙ ይገኛሉ። እንደሚታወቀው በውጊያው ምክንያት ልጆቹ የሚያስፈልጋቸውን ምግብ እያገኙ አይደለም። እናቶችም ሊያቀርቡ አልቻሉም

በተጨማሪ ደግሞ በዚህ ምክንያት ለህመም በቀላሉ እየተጋለጡ ነው ያሉት። መድኃኒት ደግሞ እንደ ልብ አይገኝም እና ችግሩ አጣም ነው

የከፋ የትግራይ ክልል ጤና ቢሮ ምክትል ኃላፊ ዶክተር ሪ ኢሳያስ በአሁኑ ጊዜ በትግራይ ያጋጠመው ረሃብ በዓለም አቀፍ ደረጃ በጣም አስቸኳይ እርዳታ የሚያስፈልገው ነው ብለዋል። በአሁኑ ጊዜ በክልሉ አገልግሎት እየሰጡ ወዳሉ የጤና ተቋማት በብዛት በምግብ እጥረት ምክንያት የሚታመሙ ህጻናት እየገቡ መሆናቸውና የሰው ህይወትም እያለፈ ነው ሲሉ ገልጸዋል። ትግራይ ውስጥ ብዙ እናቶች ብዙ ህጻናቶች

በረሃብና ከረሃብ ጋር በተገናኘ ያሉት ተጓዳኝ በሽታዎች እየሞቱ ነው የሚገኙት። በቀን ትግራይ ውስጥ ካሉ ጤና ተቋማት በጣም በተቆራረጠና ሙልነት በሌለው በሚመጣው ሪፖርት በአስር የሚቆጠሩ ወገኖቻችን እየሞቱና ለሌላ ተጓዳኝ በሽታ ያደርጉ ነው ያሉት። ይህንን ከጤና ተቋማቱ አቅም የማከም አቅምም ስናይ

ባለፈው ሶስት ወራት ባለው መዘጋት እነዚህ በሽታዎች ለማከም የሚያስችሉ መሰረታዊ የሚባሉ መድኃኒቶችም ኦልሞስት የሉ ማለት ይቻላል። በሌላ በኩል ቅዳሜ ጥቅምት 6 2014 ዓ ም መቀለ በሚገኙ የተባበሩት መንግስታት ድርጅት መስሪያ ቤቶች አካባቢ በተደረገው የጤና ባለሙያዎች የተቃውሞ ሰልፍ ወደ ትግራይ የሚያስገቡ መንገዶች በመዘጋታቸው መድኃኒት፣ የህክምና ቁሳቁስና ምግብ እየገባ አይደለም ብለዋል።

በዚህም <t> በትግራይ <entender> <t> <Hurricane>

የእናቶችና ህጻናት ህይወት በሰው ሰራሽ ምክንያት እያለፈ ነው በማለት ገልጸዋል። ዶክተር ፋኑስ ገብሩ በመቀለ አይደር ሪፈራል ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በሆስፒታላቸው ታካሚዎች የሚያስፈልጋቸው መድኃኒትና ሌላ የህክምና ቁሳቁስ እያገኙ ባለመሆናቸው ለከፋ ችግር ተጋልጠዋል ብለዋል። በሰልፉ ያገኘኋት ሄለን ሐጎስ በበኩሏ በመቀለ የካቲት 11 ሆስፒታል የፋርማሲ ባለሙያ ነች። በሆስፒታሉ የሚታከሙ ሰዎች የሚፈልጉት መድኃኒት እያ

አይደለም ብላለች። እስካሁን ያለን መድኃኒት እያለቀ ነው። ሞትም እየተጋለጡ ነውና ያለን ሁኔታ በጣም ማሸጋሪና መጥፎ እንደሆነ ካለመዝጋት ብለን ደግሞ የተወሰነ አንዳንድ መድኃኒት

ያው አንዱ መድኃኒት በሌላ መድኃኒት እየተካን ነው የምንቀጥለው ያለ ነው እንጂ ምንም እንደሌለ ነው። እስካሁን ሀፍቶም ልበሎ የተባለ የጤና ባለሙያ በበኩሉም የጤና ባለሙያዎች ለአምስት ወራት ያህል ደሞዝ ሳይከፈላቸው ጭምር ህዝብ እያገለገሉ ነው ብለል በጦርነቱ ምክንያት የጤና ተቋማት ወድመውና ተዘርፈዋል ብሎ በአሁኑ ጊዜ እየሰሩ ያሉ ጥቂት ሆስፒታሎችም መንገድ በመዘጋቱ አስፈላጊ የህክምና ቁሳቁስና መድኃኒት እያገኙ አይደለም። ይህ እንዲፈታ ደግሞ ዓለም አቀፍ ማህበረሰብ ሊያግዝ ይገባል በማለት ገልጿል።

እናቶችና ህጻናት በመድኃኒት እጥረት ምክንያት እየሞቱ ነው፣ እየተጎዱ ነው፣ እየተጎሳቆሉ ነው። ዓለም ህዝብ ይህንን አይቶ ተረድቶ ቶሎ መፍትሄ እንዲሰጠን ነው እኛ የወጣንበት ዓላማ። በተቃውሞ ሰልፉ አንድ ሺህ የሚሆኑ የጤና ባለሙያዎች ተሳታፊ ነበሩ። ለአሜሪካ ድምፅ ሙልጌታ አጽበሀ መቀለም።

ሙሉ ጌታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ዘልቀናል። ቀዳሚውም በትላንትና ዕለት ከዚህ ዓለም በሞት የተለዩትን የጀኔራል ኮሊን ፓውልን መታሰቢያ ይመለከታል።

ኮቪድ-19 ባስከተላቸው ውስብስብ የጤና ችግሮች ሳቢያ በትላንትናው ዕለት በተወለዱ በሰማንያ አራት ዓመታቸው ከዚህ ዓለም በሞት የተለዩት ጀኔራል ኮሊን ፓውል የመጀመሪያው ጥቁር አሜሪካዊ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና ከፍተኛው የጦር መሪም ነበሩ። አሳዛኙን የኮሊን ፓውልን ሞት በፌስቡክ ገጻቸው ያረዱት ቤተሰቦቻቸው ለባለቤቱ እጅግ ተወዳጅ ባል፣ ለልጆቹም ተወዳጅ የሆነ አባት፣ ለልጅ ልጆቹ እንዲሁ የሚወዱት አያትና

ትልቅ አሜሪካዊ አተናል ሲሉ ነበር። ህልፈታቸውን ለዓለም ያስተዋወቁት የቀድሞ የዩናይት ስቴትስ ፕሬዚዳንቶችና ከፍተኛ ባለስልጣናትን ጨምሮ አያሌ አሜሪካውያን ሐዘናቸውን በመግለጽ ላይ ናቸው። ዜና እረፍታቸውን አስመልክቶ የአሜሪካ ድምፅ ዘጋቢዎች ያጠናቀሯቸውን ዘገባዎች ጨምቆ ደረጀ ደስታ ነው የሚከተለውን ያሰባሰበው።

ጀነራል ፓወል እንደ አውሮፓ አቆጣጠር ከ2001 እስከ 2005 ድረስ በሪፐብሊካኑ ጆርጅ ደብልዩ ቡሽ የመጀመሪያው የስልጣን ዘመን የውጭ ጉዳይ ሚኒስትር ነበሩ። ከዚያ ቀደም ሲል ከፍተኛው ወታደራዊ ጀነራል ነበሩና ወደ ሲቪሉ ውጭ ጉዳይ ሚኒስትር ተዛውረው ሲመጡ የገጠማቸውን ነገር ኮልን ፓወል እንደሚከተለው ገልጸውት ነበር።

ቢሮ ውስጥ ተቀምጬ ነበረ አንድ ከፍተኛ የሰራዊቱ አባል ወደ ቢሮው መጥቶ በሩን ዘጋውና እንዲህ አለኝ እባክዎ አንድ ነገር ልጠይቁት ነበረ እዚህ ህንፃ ውስጥ ብዙ ጅምብሮች አሉ ምንድነው የምትለው ምን ተፈጠረ አልኩት ጌታዬ እንዴት ብለን የምንጠራውት ሚስተር ሴክሬታሪ ብለን እንጥራውት ወይንስ ጀነራል እንዲያ ሲለኝ በየትኛውም መንገድ ቢሆን ሚስተር ሴክሬታሪ ነው የሚባለው አልኩትና በላሁን አስር ፑሻፕ ስራ

የቀድሞ ፕሬዝደንት ቡሽ እና ባለቤታቸው ሎራ ቡሽ በኮለን ፓወል ሞት በእጅጉ ማዘናቸውን ገልጸዋል። በቪየትናም ጦርነት ውትድርናን ከጀመሩበት ጊዜ አንስቶ ትልቅ የህዝብ አገልጋይ ነበሩ ያሉት ቡሽ ብዙ ፕሬዝደንቶች በኮለን ፓወል ምክርና ልምድ የሚተማመኑ ነበሩ። በፕሬዝደንቶች የተወደዱ ሰው በመሆናቸውም ሁለት ጊዜ የፕሬዝደንታዊውን የነፃነት ሜዳሊያ ተሸልመዋል። በአገር ውስጥም ሆነ በውጭ ዓለም እጅግ የተከበሩ ነበሩ ብለዋል

የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ተወዳዳሪ የሌለው ክብርና ሞገስ ያላቸው አርበኛ ነበሩ በማለት ገልጸዋቸዋል። አያይዘውም ባይደን እንዲህ አሉ። ኮልን የሁለቱም ከፍተኛ ተዋጊና ዲፕሎማት ተምሳሌት ናቸው። ከምንም በላይ ለአገራችን ደህንነትና ጥንካሬ ቁርጠኛ ነበሩ። በውጊያ ውስጥ እንደማለፋቸው ወታደራዊ የበላይነትንም ሰላምና ብልጽግናን ለማምጣት በቂ አለመሆኑን ከማንም በላይ የተገነዘቡ ሰው ነበሩ ብለዋል።

ኮልን ፓውል እንደ ኤሮፓ አቆጣጠር በ2008 ከፓርቲያቸው ከሪፐብሊካን ፓርቲ በመለየት በወቅቱ ፕሬዝደንታዊ እጩ የነበሩትን ፕሬዝደንት ባራክ ኦባማን ደግፈዋል። የቀድሞው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማም እንዲሁ ሀዘናቸውን ገልጸዋል። ትናንት ሰኞ ባወጡት መግለጫ ጄኔራል ኮልን ፓውል ለዚህ አገር የሚጠቅመው መልካም ነገር ምን እንደሆነ የተረዱ ሰው ነበሩ

ሕይወታቸውን፣ አገልግሎታቸውንና በየአደባባዩ የሚናገሩትን ነገር ሁሉ አንድ አድርገው ለማሳየት የሚጥሩ ነበሩ። ሚሸልና እና እኔ ሁልጊዜም የምናያቸው አሜሪካና አሜሪካውያን ምን መምሰል ምንስ መሆን እንደሚችሉና እንዳለባቸው ምሳሌ አድርገን የምንመለከታቸው ሰው ነበሩ ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በትዊተር ባወጡት መልእክታቸው ጄኔራል ፓወልን መተካት አይቻልም ብለዋል።

ፓውል የቅርብ ጓደኛቸውና አማካሪያቸው እንደነበሩም መስክረዋል። ሁል ጊዜ ለእኔ ጊዜ ይኖረዋል። ብርቱ ጉዳዮች ሲገጥሙኝ ሁሌም ወደሱ ሱ ሄዳለሁ። ሁሌም ትልቅ መካሪ ነው። በእርግጠኝነት እናጠዋለን። ልቤ እንደተሸነቆረ ሆኖ ይሰማኛል። ባለ አራት ኮከቡ ጄኔራል የሰላሳ አምስት ዓመታት አርበኛና የፔንታገን ወታደራዊ መሪ አዛዥ ነበሩ።

እንደ ኤሮፓ አቆጣጠር ከ1989 እስከ 1993 በመጀመሪያው ፕሬዚደንት ቡሽ አባትየው ዘመን ኤታማዦር ሹም ነበሩ። እሳቸውም በተኳቸው ፕሬዚደንት ክሊንተን ዘመንም ለወራት በዚያ ስልጣንና ኃላፊነት አገልግለዋል። ፓውል ከእነዚህ ሁሉ በፊት እንደ ኤሮፓ አቆጣጠር ከ1987 እስከ 1989 በፕሬዚደንት ሬገን ዘመን የብሔራዊ ደህንነት አማካሪ ሆነው አገልግለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲህ ይላሉ።

And I believe Secretary Powell's years as a soldier, he knew that war and military action should always be a last resort. የሴክሬታሪ ፓውል የውትድርና ዓመታት ለዚህ ለተለየ ዲፕሎማሲ ብቃታቸው አስተዋጽኦ ያደረጉ ይመስለኛል። ጦርነትና ወታደራዊ እርምጃ ሁልጊዜም የመጨረሻ አማራጭ መሆኑን ያውቁ ነበረ። እንደ አውሮፓ አቆጣጠር በ1991 ኩዌትን ከሳዳም ሁሴን ወረራ ፈጥነው በማዳን የጦር አመራራቸው በወቅቱ ተደንቀዋል። ተቺዎች እንደሚሉት ፓውልን ለትችት የዳረጋቸው የኢራቁ ጦርነት ነው።

ፓውል እንደ ኤሮፓ አቆጣጠር የካቲት 5 2003 ከተባበሩት መንግስታት የጸጥታው ምክር ቤት ፊት ለፊት ቀርበው ዩናይትድ ስቴትስ ኢራቅን ስለመውረር ያላትን እቅድ በይፋ ተናግረዋል። ኢራቅ ባሳየችው ባህሪ የተገለጸው ነገር ሳዳም ሁሴንና አስተዳደራቸው በዓለም አቀፉ ማህበረሰብ መሠረት የአውዳሚ ጦር መሳሪያ መርሃ ግብራቸውን ለመተው

ምንም ጥረት አላደረጉም። እንደ ኤሮፓ አቆጣጠር መስከረም 2005 ላይ ስለ ኢራቅ አውዳሚ የጦር መሳሪያ የነበራቸው መረጃ የተሳሳተ እንደነበር ተናግረዋል። ከጦር መሳሪያዎች ቁጥጥር ማዕከል ጆን አይዛክ ግን እንዲህ ይላሉ

ያ ምናልባት በሕይወት ታሪካቸው ላይ የሚያጠላ ትልቁ ስህተት ይሆናል። የእሳቸው ስህተት ብቻ ግን አይደለም። የጠቅላላው የመረጃ ማህበረሰቡ ስህተት ነው። እንደሚመስለኝ 13 የተለያዩ የመረጃ ማዕከላት ናቸው። ከ13ቱ 12ቱ ኢራቅ አውዳሚ የጦር መሣሪያ አለዋት ብለው ተናገሩ። ስለዚህ እነሱ ያሉትን ካጠኑ በኋላ ወደ መስማማቱ መጡ። ሁሉም ስህተት ነበሩ።

ስህተታቸውን ለመግለጽ ምንጊዜም ወደ ኋላ የማይሉት ኮሊን ፓውል አንድ ወቅት በቴሌቪዥን በሰጡት መግለጫ ይህ ሁልጊዜም የሕይወት ታሪኬ ላይ ተመዝግቦ ይቀጥላል። ይህ ደግሞ በጣም ያም ነበር፣ አሁንም ያማል ብለው ነበር። ድርጅልስታን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ

የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪዮኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን

የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርችዋል ቻናል 57 ዲግሪስ ዌስት የቨርችዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62

31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችን እና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምፅ ቪኦኤ

አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። በተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ነው የምንሄደው።

በደቡብ ክልል ግጭቶች በነበሩባቸው አካባቢዎች ሙሉ በሙሉ አካባቢዎችን መቆጣጠሩንና በጠቅላላ ወደ ሰላማዊ እንቅስቃሴ መመለሳቸውን የክልሉ ፖሊስ ኮሚሽን አስታወቀ ይላል። በመሳሪያና በጸጥታ ኃይል የሚመጣ ሳይሆን ዘላቂና በመዋቅራዊ ፍጹም ሰላም እንዲረጋገጥ መሆኑ መሰራት ያለባቸው ስራዎች መኖራቸውን ኮሚሽኑ መግለጡን ጠቅሶ ዩናታን ዘብዲዮስ ተከታዩን አድርሶናል። የደቡብ ክልል ፖሊስ ፖሊስ ኮሚሽነር

ነቢዩ ኢሳያስ እንዳሉት ክልሉ ካለፉት ሶስት ዓመታት ጋር ሲነጻጸር አሁን ሰላማዊ ነው። በተለይ በእነዚህ ሶስት የለውጥ ዓመታት በርካታ ግጭቶችና ችግሮች የተስተናገዱበት ክልል ነው። ጸረ ሰላም ኃይሎች እና አፍራሽ ስራ ላይ የተሰማሩ አካላት በቅንጅት በፈጸሙት ጥቃት በክልላችን በርካታ አካባቢ ላይ የበርካታ ንጹሐን

ሕይወት ሊቀጠፍ ችሏል። ንብረት ወድሟል፣ ብዙዎችም ተፈናቅለው እንደነበረ የቅርብ ጊዜ ትዝታችን ነው። ስለዚህ ይሄንን እንግዲህ ለመቆጣጠር የክልላችን ጸጥታ ኃይል፣ የክልላችን ፖሊስ ኮሚሽን፣ ልዩ ኃይላችን ከሚሊሻና ከፌዴራል ፖሊስ እና ከሌሎች የጸጥታ አካላት ጋር በመቀናጀት መጠነ ሰፊ ስራዎች ሰርተዋል። ስለዚህ እነዚህ መጠነ ሰፊ ስራዎች በመሰራታቸው አሁን ላይ

ግጭት የነበረባቸው አካባቢዎችን ሙሉ ሙሉ መቆጣጠር ተችሏል። ውስን ከሆነ አንዳንድ ቦታዎች በስተቀር ተቆጣጥረን አሁን አስተማማኝ ሰላም በክልሉ ይገኛል። እሳቸው የሰገን ክላስተር ባሏቸው በኮንሶ ዞን፣ በአሌና በደራሼ ወረዳዎች በነበረውና አሁንም አልፎ አልፎ በሚታየው ጸጥታ ችግር በርካታ ሰዎች ተገደሉበትና አያሌ ንብረት የወደመበት ሲሆን ዘላቂ ሰላም እንዲሰፍን አሁንም የተሰራ ነው ብሏል።

ተጠርጣሪዎች ተይዘዋል። በህግ አሁን የህግ ፕሮሲጀር ክርክር ላይ ያሉ አሉ፣ እርምጃ የተወሰደባቸውም አሉ። ግን አሁን ላይ ባለፈው የእርቅና የሰላም ኮንፈረንስ አድርገናል። ክቡር ክብሩ የክልሉ ርዕሰ መስተዳደር በተገኙበት፣ የሚመለከታቸው አካላት በተገኙበት የሰላምና የእርቅ ኮንፈረንስ ከተደረገ በኋላ ሁሉ ነገር ወደ ሰላም ተመልሰዋል። ነገር ግን ያህን ወደ ኋላ ለመመለስ አሁንም እንቅስቃሴዎች አሉ

በደቡብ ምዕራብ ዞኖችና ወረዳዎችም በተለይም በቴፕና በጉራ ፈርዳም ሸፍተዋል ያለዋቸው ታጣቂዎችንም ከጋምቤላ ክልል ጋር በትብብር እርምጃ የተወሰደባቸው እንደም ተናግሯል። እዛ አካባቢ ላይ እንዳልከው በዋናነት የጸረ ሰላም ኃይሉ ከህወሓት ጋር ቀጥታ ግንኙነት ያለው እና በህወሓት የሚመራ አካል ነው። የተወሰኑ ጥያቄ ያለን ብለው በጥያቄ ሽፋን የሚንቀሳቀሰው አካላት አሉ።

ይህንን የምናረጋግጠው ምንድነው? በሚፈጽሙት አሰቃቂ ተግባር፣ በሚፈጽሙት አፍራሽ ስራ። እቅዳቸውንም አግኝተናል እና በቁጥር ስራ ያዋልናቸው አካላትም አሉ። ከነሱ ይህን ማረጋገጥ ይችለናል። ግን አሁንም ስራ የሚፈልግ ነው። ቦታው ላይ ቀጣ የሆነ ስራ ይፈልጋል። ቁጥራቸውን ባይገልጡም በክልሉ በነበረው ግጭትና ሁከት የክልሉ የጸጥታ ኃይሎች ከፍተኛ ዋጋ መክፈላቸውንም አልሸሸጉም። የክልሉ ፖሊስ ኮሚሽን በ2013 በጀት አመት

ትልቅ አገራዊ ፕሮጀክቶች ያለ ችግር እንዲሳኩ አድርጓል ያሉት ኮሚሽነሩ በ2014 ዓ.ም በመሳሪያ የሚረጋገጥ ሳይሆን መዋቅራዊ ሰላም ለማስፈን እንደሚሰሩም በአርባ ምንጭ ከተማ የተካሄደ ባለው የሴክተሩ ጉባኤ ላይ ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አርባ ምንጭ

ዮናታን ዘብዴዎስን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በአማርኛ ቋንቋ የሚተላልፈውን ዝግጅታችንን ነው። አሁን ንግድና ምጣኔ ሀብት

የዩናይት ስቴትስ ከጥቅምት 29 2014 አንስቶ ሙሉ በሙሉ ለተከተቡ መንገዶች ተቀብላ ለማስተናገድ በማሰብ የበረራ እገዳ ጥላባቸው የነበሩ 33 አገሮችን ጭምር እገዳውን ልታነሳላቸው ባለፈው ወር ውስጥ መወስኗ ይታወቃል። የዩናይት ስቴትስ የጉዞ አገልግሎት ማህበር ስራ ዋና አስፈጻሚ ሮጀር ዶው ይህ ከተጓዦች ጋር ለተሳሰሩ የንግድ መስኮች መነቃቃት እንዲሁም የዩናይት ስቴትስን

ለመጎብኘት ለሚፈልጉ ቱሪስቶች ከፍተኛ እድል የሚሰጥ ነው ብለዋል። በዩናይት ስቴትስ የኢትዮጵያ አየር መንገድ ዋና ዲሬክተር አቶ ንጉሡ ወርቁም ይህ ትክክል መሆኑን ገልጠው የኢትዮጵያ አየር መንገድም ሆነ ሌሎች የዓለም አየር መንገዶች በጠቅላላ አሁን ያሉበት ሁኔታ ከፍተኛ መሻሻል ማሳየቱን ነው የተናገሩት። ደረጀ ደስታ ለምሽቱ ንግድና ምጣኔ ሀብት ዝግጅቱ እንዲህ አቀናብሮታል።

በኮቪድ-19 ወረርሽኝ ወቅት እጅግ ከተጎዱት ዘርፎች አንዱ የአየር መንገዶች መሆናቸው ይታወቃል። ከዚህ አንጻር የኢትዮጵያ አየር መንገድ እንደ በርካቶቹ አየር መንገዶች ስሙ ከአደባባይ አውሮፕላኖቹ ከሰማይ አልጠፉም። መሪዎቹ በወረርሽኙ እጅግ የተጎዳ መሆኑን ባይደብቁም ፈተናውን በጥንካሬው አልፎ ከዚህ መድረሱን ይናገራሉ። አቶ ንጉሡ ወርቁ በዩናይትድ ስቴትስ የኢትዮጵያ አየር መንገድ ዋና ዲሬክተር ናቸው።

ይሄ የኮቪድ ሪከቨሪ ወይም ቀድሞ ወደ ነበረ ሁኔታ በመመለስ ደረጃ ካየነው ወደ ስልሳ አምስት በመቶ ነው ብለን ማለት እንችላለን አጠቃላይ ኢትዮጵያ አየር መንገድ ነገር ግን ወደ አሜሪካ ብንመጣ አጠቃላይ ኢንዴክስ ይሰራሉ የተለያዩ ተቋሞች በአክቱ ኖርማል ወደ ቀድሞ ሁኔታ የመመለስ ኢንዴክስ ነው የሚሉት እንግዲህ መለኪያ ከኮቪድ በፊት ወደ ነበረ ሁኔታ መመለሻውን ይለኩታል ትራክ ያደረጉታል በየጊዜው አሁን በዚህ ሲታይ አሜሪካ በአጠቃላይ አሁን

ከሞላ ጎደል ወደ ቀድሞ ሁኔታ እየሄደ ነው። በርካታ የስራ ዕድሎች እየተፈጠሩ ናቸው። እንደዚሁም እጅግ ከፍተኛ የሆነ የካርጎ ጭነት ከቻይና፣ ከተለያዩ ሀገራቶች ወደ አሜሪካ እየገባ ነው።

ሶ የአሜሪካ ቢዝነስ የአሜሪካ ቢዝነስ በጣም በጥሩ ሁኔታ እያደገ ነው ያለው። ሰዎች ወደ ስራ እየገቡ ነው፣ እንግዲህ ኦልሞስት ከአንድ አመት ተኩል በኋላ። የኢትዮጵያ አየር መንገድ አሁን ምን ደረጃ ላይ እንደሚገኝ ሲገልጹ ወደ ኢትዮጵያ አየር መንገድ ቢዝነስ ስንመጣ አሁን ሰዎች ከረጅም ጊዜ በኋላ የስራ እድል በከፍተኛ ሁኔታ እያገኙ ስለሆነ መስሪያ ቤቶችም ፈቃድ ስለማይሰጡ ጉዞዎች ሊጨምሩ አይችሉም። እንደው ይሄ ደግሞ በተለይ ኦክቶበር እና ኖቨምበር ወር በደህና ሆም ጊዜ

አየር መንገዶች ጥቅ ወራቶች ናቸው። ስላክ ፔሪድ የምንለው በጣም መንገደኛ ቁጥር በከፍተኛ ሁኔታ የሚቀንስበት አጠቃላይ ደግሞ ኢትዮጵያ አየር መንገድ በአሜሪካ ብንለው ወደ ዘጠና በመቶ አጠቃላይ ደግሞ ኢትዮጵያ አየር መንገድ ከሄድን ስልሳ አምስት በመቶ አጠቃላይ በዓለም አቀፍ ደረጃ ማለት ይቻላል አየር መንገዱ

በወረርሽኙ ቀውስ የተጎዳ ቢሆንም በጭነት አገልግሎት ወይም ካርጎ ለማካካስ እየሞከረ መሆኑን ይገልጻሉ። ሁሉም ችግር ሲልቨር ላይኒንግ ይሉታል ፈረንጆቹ። በሁሉም በችግር ቢሆን ደግሞ አንድ ጥሩ ነገር ይኖራል ከሚል ህሳቤ ካርጎ በከፍተኛ ሁኔታ እያደገ ስለመጣ ካርጎውንና የመንገደኛውን ሁኔታ እያጣመርን ፍላይቶቻችን እንዳይቀንሱ ቀድሞ ወደ ነበሩበት ሌቭል እንዲሰሩ እስካሁን አድርገናል። ካሁን በኋላ ደግሞ የተሻለ

ነው የሚመጣው። በወረርሽኙ ወቅት ያገኙትን የጭነት ወይም የካርጎ አገልግሎትን እድል አሁንም እያገኙ መሆኑን አቶ ንጉሱ ያብራራሉ። አሁን አንድ በረራ በሚከናወንበት ጊዜ አውሮፕላን መንገደኞች ይወስዳል፣ ካርጎም ይወስዳል። በሁለቱ የሚያገኘው ገንዘብ ድምር ፍላይቱን አትራፊ ያደርገዋል። ሁለቱን እያቀናጀን ስለምንሰራ ነው የእኛ

አጠቃላይ አፈጻጸም ከፍተኛ የሆነው ከኢንዱስትሪው በዛውም፣ በክፉ ጊዜ ብዙ አየር መንገዶች ሲዘጉ እንደሚታወቀው ማርች ትዌንቲ ትዌንቲ ይሄ ወረርሽኝ ገብቶ በዓለም ላይ ከፍተኛ ድንጋጤ በሚፈጥርበት ጊዜ ብዙ አየር መንገዶች ኦፕሬሽን አቁመው፣ ዘግተው፣ ሰራተኞችን አባረው፣ ረፍት አስወጥተው ቆመዋል። ሳሁንም ለመመለስ በርካታ ችግር እየፈጠረባቸው አሉ። በአፍሪካ ለምሳሌ የግብፅ አየር መንገድ፣ በደቡብ አፍሪካ ሳውዝ አፍሪካን ኤርላይንስ በጣም ትልልቅ ኢኮኖሚም ያላቸው

ትልልቅ ህዝብ ያላቸው ናቸው። ኢትዮጵያ አየር መንገድ በዛን ወቅት ኖ ኖ ይሄ ችግር ከፍተኛ ነው፣ አየር መንገዱን አደጋ ላይ ሊጥል የሚችል ነው። የመቶ ሚሊየን ህዝብ ንብረት እንደዚሁ ሊቀር የሚችል ነገር ስላልሆነ ሰራተኛውና ማኔጅመንቱ የወሰደው ፈጣን እርምጃ ምንድን ነው? ይሄ ችግር ካርጎ ቢዝነስ ከፍተኛ ችግር ከፍተኛ እድል ስለፈጠረ ያን እድል በአስቸኳይ አይተን ስለሰራን አሁን ከደንበኞቻችን ጋራ ጥሩ ግንኙነት አለን። ስለዚህ አሁንም ቢሆን ከፍተኛ ካርጎ ጭነት እያገኘን ነው ማለት ነው።

ጊዜ በቅርቡ በወረርሽኙ የተነሳ በዩናይትድ ስቴትስም ሆነ በዓለም አቀፍ ደረጃ ሸቀጦችና ምርቶችን የማጓጓዙ ማነቆ አነጋጋሪ ሆኗል። በአየር ብቻ ሳይሆን በየብስና በባህር እክሎች እየተፈጠሩ ወደቦች አገልግሎታቸው እየቀነሰ በመምጣቱ ኮንቴነሮችን ሳይቀር በየቦታው ቆመው እየቀሩ በተለይ ከቻይና የሚወጡትም ሆነ ወደ ቻይና የሚመለሱት ከፍተኛ ችግር እየገጠማቸው መሆኑ ሲነገር ተከታትለናል።

ይህ በምርት አቅርቦት ላይ ጫና በመፍጠሩ ሸቀጦች ዋጋ አንሯል፣ ኑሮም እንዲወደድ አድርጓል።

በዚህ ረገድ የአየር መንገዶችም ሆነ የኢትዮጵያ አየር መንገድ ያለበት ይዞታ ምን ይመስላል? እንግዲህ እንደተባለው ብዙ ቢዝነሶች ተዘግተው፣ ማምረቻዎች ፋብሪካዎች ተዘግተው ለብዙ ጊዜ ቆይተዋል። አሁን ቢዝነሱ ወደ ኖርማል ሲመለስ ፋብሪካዎች ከፍተኛ ግብዓት ይፈልጋሉ። አሁን ለምሳሌ ወደ አሜሪካ እየገባ ያለው አሁን ከኖቨምበር ይደርሳል ነው የሚባለው። ከፍተኛ ሬከርድ የሚባል አይነት ኢምፖርት እየገባ ነው ወደዚህ ሀገር ከቻይና ለፋብሪካዎች የተለያዩ ጥሬ ዕቃዎች ለምግብ የሚ

ሆኑ የተለያዩ እቃዎች። አሜሪካ እንግዲህ ትልቅ ኢኮኖሚ ስለሆነ ከተለያዩ ሀገሮች ያስገባሉ እና ብዙ ጊዜ ይሄ ይደረግ የነበረው በሎንግ ተርም ፕላን፣ በመርከብ በምን ይጓጓዝ ነበር። አሁን ግን አንደኛ መርከብ አንድ ወር ሁለት ወር ጊዜ ይፈጃል። ከፍተኛ ፍላጎት ስላለ ደግሞ የኮንቴነሮች እጥረት የመርከብን ቢዝነስ በከፍተኛ ሁኔታ

ፍላጎቱን ሊቀርፍ አልቻለም። በመርከብ እየተሰራ ያሉ ስራዎች አሉ፣ ግን እንግዲህ መርከብ ረጅም ጊዜ ይፈጃል፣ ደግሞ ከፍተኛ ዲማንድ ስላለው ኮንቴነር ችግሮች አሉ እና አሁንም አሁን በዚህ ጊዜ ላይ ቻርተር ከተጨማሪ መበረራዎች በተጨማሪ ቻርተር በከፍተኛ ቁጥር እየሰራ ነው። ወደ አሜሪካን ሀገር፣ ወደ አውሮፓ፣ ወደ ተለያዩ ሀገር የእኛ እንግዲህ ትኩረት አሜሪካ ስለሚሆን በተለያዩ ሀገሮች ወደ ሎስ አንጀለስ፣ ወደ ሺካጎ፣ ወደ ኒውዮርክ፣ ሚያሚ

ፍሎሪዳ ወደዚህ በከፍተኛ ትልልቅ መቶ ቶን የሚጭኑ አውሮፕላኖች አሉ። ትሪፕል ሰቨን ፍሬተርስ የሚባሉ እሱ ወደ መቶ ቶን ነው የሚጭኑት።

እሱ ቻርተር እየሰራን አየር መንገዳችንን እየደገፍን ያለ ነው ማለት ነው። አየር መንገዱ በኮቪድ ወረርሽኝ ወቅት ከሌሎች አየር መንገዶች በተሻለ ሁኔታ መስራቱ፣ በተለይም የተሻለ የጭነት አገልግሎት ማግኘቱ ተጠቃሚ አድርጎት ይሆን? እኛ ያደረግነው ነው ምንድን ነው ይሄ ከሆነ ዘንዳ፣ በዚህ ሁኔታ ውስጥ የተፈጠረ መልካም ነገር አየር መንገዳችንን የሚጠቅም ምንድን ነው። አየር መንገዱን እንደዚሁ አስረክበን ዘግተን መሄድ አንችልም። ይሄ የአንድ

ሀብታም ንብረት አይደለም። የአንድ ባለጸጋ ንብረት አይደለም። የመቶ ሚሊዮን ንብረት ያ ለማኔጅመንቱ፣ ለቦርዱ፣ ለመንግስት ከፍተኛ ራስ ምታት ነው የነበረው በወቅቱ። ስለዚህ ያንን ችግር ለመፍታት ኮቪድ ጠቀመን ማለት አንችልም፣ ግን በኮቪድ ጊዜ የመጣውን እድሎች አብሮ የመጣ ለምሳሌ ፒፒ የሚሉት

ለኮቪድ መከላከያ እንደ ፊት መሸፈኛ እሱን በማጓጓዝ ልክ ወቅቱ ደግሞ በተፈጠረ ጊዜ በርካታ አሜሪካኖች፣ ፒስኮሮች፣ ዲፕሎማቶች አፍሪካ ሀገር የቀሩ ነበሩ እነሱን በማጓጓዝ እንደሚታወቀው ስቴት ዲፓርትመንት ለሀገራችን ክቡር ጠቅላይ ሚኒስትር የምስጋና ደብዳቤ እስከ መጻፍ ደርሰዋል። እና በችግሩ የተፈጠረውን ሁኔታ በመስራት ችግሩን ትወጠናል ማለት እንችላለን። ነገር ግን ኮቪድ ጠቀመን ማለት አንችል ኮቪድ ጎድቶናል። ግን መቆም ስለማንችል መሄድ ስላለብን መቀ

ጠል ስላለብን የኮቪድን ሁኔታ በአጥጋቢ ሁኔታ ተወጠነዋል እየተወጣነው እየተወጣ ነው ነው ነው ማለት የምንችል በዩናይትድ ስቴትስ የኢትዮጵያ አየር መንገድ ዋና ዲሬክተር አቶ ንጉሱ ወርቁን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታነኝ። ጤና ይስጥልን። ደረጀን ለቅንብሩም አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ

የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ የአፋን ኦሮሞ የትግርኛና የጋቢና ቪዮኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን

የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62

31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምፅ ይህ የአሜሪካ ድምፅ

ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።

የኢትዮጵያ የትግራይ ክልልና አጎራባቾቹ የአፋርና የአማራ ክልሎች የህዝባዊ ወያን አርነት ትግራይን የሚደግፉ ታጣቂ ቡድኖችና የኢትዮጵያ ብሔራዊ መከላከያ ሰራዊት መካከል ከአስር ወራት በላይ በተደረገ ውጊያ ሳቢያ ብርቱ ሰብአዊ ቀውስ ውስጥ ናቸው ሲል ይንደረደራል የዕለቱ ርዕሰ አንቅጽ። ዛሬ ቁጥራቸው አራት መቶ ሺህ የሚደርሱ ሰዎች ለረሃብና ቸነፈር እየተጋለጡ ሲሆን ሌሎች ቁጥራቸው ከአራት ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ ይሻሉ ያለው ርዕሰ አንቅጽ ይሁንና፣ በተመሳሳይ ጊዜ የኢትዮጵያ መንግስት የሕይወት አድን እርዳታ አቅርቦቶቹን

የሚያደናቅፉ እንቅፋቶችን እየፈጠረ ነው። የተባበሩት መንግስታት ድርጅት እንደሚለው ኢትዮጵያ መንግስት የሲቪሉን ህዝብ ህይወት ለማቆየት ከሚያስፈልገው አቅርቦት ውስጥ አስር በመቶ ያህል ብቻ እንዲደርስ ፈቅዷል ይላል። ነገሮች ይበልጥ ይከፉ ዘንድ ኢትዮጵያ መንግስት የተባበሩት መንግስታት ድርጅት በኢትዮጵያ የውስጥ ጉዳይ ውስጥ ጣልቃ ገብቷል በሚል ውንጀላ

ሰባት የተባበሩት መንግስታት ባለሥልጣናት ከሀገር እንዲወጡ አድርገዋል። ባለሥልጣናቱም በኢትዮጵያ ውስጥ የህይወት አድን እርዳታ በማድረግ ላይ ያሉና ለሰብአዊ ቀውሱ አስቸኳይ ትኩረት እንዲሰጥ ጥረት በማድረግ ላይ ያሉ የተባበሩት መንግስታት ድርጅት የኢትዮጵያ ጽህፈት ቤት ኃላፊዎች እንዲሁም ስለ ሰብአዊ መብት ሁኔታዎች ሲያሳስብ የነበረው

የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽህፈት ቤት አንድ ከፍተኛ ባለሥልጣን ይገኙበታል ብሏል። የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት በማካሄድ ላይ ባለው የሰብአዊ ረዴት ስራ የተሰማሩትን የተባበሩት መንግስታት ድርጅት አመራሮች በጠቅላላ ከሀገር ለማስወጣት የወሰደውን ይህን ከዚህ ቀደም ተሰምቶ የማይታወቅ እርምጃ በእጅጉ ያወግዛል ሲሉ

የዋይት ሀውስ ቃል አቀባይ ጄን ሳኪ የተናገሩትን ዋቢ ያደረገው ርዕሰ አንቀጽ በመቀጠል ይህ በሕሊናችን ላይ አንዳች ጎዳፋ ነገር የሚተው ድርጊት በመሆኑ መቆም አለበት በሚል አስተያየት ከተባበሩት መንግስታት መሪዎች ጋር እንስማማለን ብሏል። ድርጊቱ የተፈጸመው በሰሜን ኢትዮጵያ በመቶ ሺዎች የሚቆጠሩ ሰዎች በረሃብ እየሞቱ መሆኑን የሚያስጠነቅቁ ሪፖርቶች ይፋ ከተደረጉ በኋላ ነው።

ይህ እርምጃ በአርያነት መቀጠሉ በእጅጉ ያሳስበናል። የኢትዮጵያ መንግስት የምግብ የመድኃኒትና፣ ሌሎች ህይወት አድን አቅርቦቶች በእጅጉ ለሚያስፈልጋቸው ተረጆች እንዳይደርስ የሚያደርገውን የማደናቀፍ ስራ መቀጠሉ በእጅጉ ያሳስበናል።

በሰሜን ኢትዮጵያ ያለው ግጭት እንዲራዘም በሚያደርጉ ሰዎች ላይ የዩናይትድ ስቴትስ መንግስት የገንዘብ ማዕቀብ እንዲጥል የሚያስችለው ፕሬዚደንት ባይደን በያዝነው ወር መጀመሪያ ፕሬዚደንታዊ ትእዛዝ ፈርመዋል ሲሉ ቃል አቀባይ ሳኪ ማስታወሳቸውንም ርዕሰ አንቀጹ በዛሬው ጽሑፉ ጠቁሟል። ለኢትዮጵያ ህዝብ ሰብአዊ እርዳታ እንዳይደርስ በሚያደናቀፉ ወገኖች ላይ

ይህንንም ሆነ ሌላ ማንኛውንም እርምጃ በአፋጣኝና ወሳኝ በሆነ መንገድ ለመውሰድ ወደኋላ አንልም። በኢትዮጵያ መንግስትም ሆነ

በሌሎች ማናቸውም የሰብአዊ ተደራሽነትን በሚያደናቅፉ ወገኖች ላይ በተመሳሳይ ሁሉንም የሥራ ማስፈጸሚያ መንገዶች በመጠቀም ግፊት ያደርጉ ዘንድ ለዓለም አቀፉ ማኅበረሰብ ጥሪ እናደርጋለን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ያወሳው ርዕሰ አንቀጹ የኢትዮጵያ መንግሥት ደህንነቱ የተጠበቀና ያልተገደበ ሰብአዊ ተደራሽነት ለተቸገሩ ወገኖች ሁሉ ይዳረስ ዘንድ እንዲፈቅድና ከተባበሩት መንግሥታትና ከሌሎች ዓለም አቀፍ አጋሮች ጋር በመተባበር ይሠራ ዘንድ እናሳስባለን ያሉትን

ሰላምን ጠቅሱ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ለምሽቱ የያዝነውን በዚሁ ማብቃታችን ነው። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ምሽት ሶስት ሰዓት ላይ እንመለሳለን። ለአሁኑ በዚሁ ተሰናበትን። ሰላም፣ ደህና አደሩ